የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእስር የሚገኙት የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት እነ አቶ ጉርሜሳ አያኖ በምስክርነት በቆጠሯቸው ከፍተኛ የመንግሥት ባለሥልጣናት አቀራረብ ላይ ውሳኔ እንዳልደረሰ አስታወቀ። ፍርድ ቤቱ አጭር ተለዋጭ ቀጠሮ ሰጥቷል። መለስካቸውማ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ በተከሰሱበት ጉዳይ እንዲመሰክሩላቸው በቆጠሯቸው ከፍተኛ የመንግስት ባለሥልጣናት አቀራረብ ጉዳይ ዛሬ ውሳኔውን እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ ለማ መገርሳ፣ አቶ አባዱላ ገመዳ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ፍርድ ቤት ቀርበው በሚመሰክሩበት አግባብ ላይ ውሳኔው እንዳልደረሰለት የገለጸው ይህ ችሎት ተጨማሪ ማብራሪያ አልሰጠም። አጭር ተለዋጭ ቀጠሮ እንሰጣለን በማለት ብቻ ለጥር ሶስት ቀን ሁለት ሺህ አስር ዓመተ ምህረት ውሳኔውን እንደሚያሳውቅ ገልጾ ደምድሟል። ከጠቅላይ ሚኒስትሩ በስተቀር አራቱ ከፍተኛ ባለሥልጣናት ከሆዲድ ማዕከላዊ ጽህፈት ቤት ተገኝተዋል በተባለ ደብዳቤ ባለፈው ሳምንት ለፍርድ ቤቱ እንዳመለከቱት በወቅቱ በአስቸኳይ አገራዊ ጉዳይ ስብሰባ ምክንያት ለመቅረብ እንዳልቻሉ ጠቅሰው ፍርድ ቤቱ አመቺ ቀጠሮ እንዲሰጣቸው መጠየቃቸው ይታወሳል። በዚህ ሳምንት አጋማሽ የኢህአዴግ አባል ድርጅቶች ሊቃነ መናብርት ለኢትዮጵያ ዜና አገልግሎት ኤጀንሲና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ጋዜጣዊ መግለጫ ሀገራዊ መግባባትን ለመፍጠርና ዴሞክራሲያዊ ምህዳሩን ለማስፋት ሲባል በሰሩት ጥፋት የታሰሩ የተቃዋሚ ፖለቲካ ድርጅቶች አመራር አባላትንና አንዳንድ ግለሰቦችንም በሕግ አግባብ ለመፍታት እንደ ተወሰነ መግለጻቸው ይታወሳል። ይሁንና እነማንና መቼ እንደሚፈቱ የሚታወቅ ነገር የለም። አቃቢ ሕግ አራቱን የወፌቆ አመራር አባላትን ጨምሮ በሀያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ከአንድ ዓመት ለማያንስ ጊዜ ሲከራከሩ ቆይተዋል። ከሃያ ሁለቱ ተከሳሾች መካከል ፍርድ ቤቱ አምስቱን በነጻ ሲያሰራበት አስራ ሰባቱን እንዲከላከሉ በየኖባቸዋል። እንዲከላከሉ ከተበየነባቸው መካከል ግን አቶ በቀለ ገርባ የሚከላከሉት በመደበኛው ወንጀል ክስ እንደሆነም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ